ሳላውቅ ይዞኛል ፍቅር ከሷ ጠምዶኛል እራስ ብሉኝ መላው ተብቶኝ ጨነቀኝ ተሰቃየው ነገሯት መላትስተኝ እያልኩ በፍኳ ስንገላታ ሁል ጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤት እንገራታ መጨነቅ ያልገባት

ወስዷን አውቆታል ጠይቆም እኔም አውቅ ያለሁ የልቤንም መታለል ደርሶም አይኔም ደማል ቀሱ ነው አልቆን ባይፈሶም ከቶ ሳላው ይዞኛል ፍቅር ከሳ ጠምዶኛል ለራስ ትሉኝ መላው ጨፍቶኝ ጨነቀኝ ተሰቃየው ነገሯት መላ ትስጠኝ እያልኩ በብትኳ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ይሆን ያቺ ወጣት በልቤ ተንገራታ ከቶ ሳላውቅ ይዞኛል ፍቅር ከሳ ጠምዶኛል ለራስ ትሉኝ መላው ጠፍቶኝ ጨነቀኝ ተሰቃየሁ ነገሯት በላት ስጠኝ እህህ ያልኩ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ችል ማለቷ ምን ሆን ያቺ ወጣት በልቤ ተንገራታ